oh god ሰላም ለእናንተ ይሁን። ጋቢና ቪኦኤ የተጀመረ ከአሜሪካ ድምፅ ሀብታሙ ጽዩም አብሬያችሁ አመሻለሁ። ያለኛ የከፍተኛ ትምህርት ተቋማትን ለመቀላቀል ህልም ያላቸውን ትውልድ ኢትዮጵያ ለማገዝ የቆመ የወጣቶች አገልግሎት ነው። እስካሁን ድረስ መቶ አምሳ ገደማ ተማሪዎችን በአስፈላጊ ምክሮችና አጋዥ ስልጠናዎች ካለሙበት እንዲደርሱ ያገዘው አገልግሎት የተመሰረተው የከፍተኛ ትምህርት ዕድል ውጣ ውረዶችን ለማቅለል ባለሙ ወጣት ትውልድ ኢትዮጵያውያን ነው። በእንግሊዝኛው ኤልኤ ሜንተርስ የተሰኘውን መርሃ ግብር መስራቾችና ተሳታፊዎች ለውይይት ጋብዘናል። አብራችሁን ቆዩ። እኔ አማኔ ላይ ያነባለው አንዱ የፕሮግራም መስራች እና በአሁን ሰዓት ደግሞ የፕሮግራም ኮኦርዲኔተር ነኝ። ከዩኒቨርሲቲ ሮክስተር ሮቸስተር ቶኮኒ የተመረኩት በአሁን ሰዓት ደግሞ ማስተርሴን ስራ ያገኛለው ወደፊት ጎሌ ወሜዲካል ስኩል የሚሄድ ማሳለ አንንቲ ተመስገን ይባላለሁ። ሄሊ ውስጥ የኢቦርድ አባል ነኝ። ከጀመርኩ ሶስት ዓመት ሆኖኛል። በአሁን ሰዓት ኒውትሪሽንስት ነኝ። ዊክ ውስጥ እሰራለሁ እና ማስተርሲን በሄልዝ ፕሮሞሽን ማኔጅመንት ተመሪያለሁ። ሰላም፣ ኤሎን አስመሮ ይባላለሁ። በአሁኑ ሰዓት የሁለተኛ ዓመት የባዮሎጂና ባዮኬሚስትሪ ተማሪ ነኝ። አዲያ ዩኒቨርሲቲ በ2022 ተመራቂ ነበርኩ ከሃይስኩል የኢልዲ መንቲ ነበርኩኝ። በአሁኑ ዓመት ተመልሽ መትር አረጋለ። ይህንን እኛ ለእኛ የተባለውን አገልግሎት መርሃግብር ለመጀመር የገፋፏችሁ ምክንያቶች ምን ነበሩ? ኤሊን፣ የጀመርነው ቶኒ ቶኒ ላይ ነበረ ፓንደሚክ፣ ሁሉም ነገር በተዘጋበት ጊዜ ነበር የጀመርነው። ግን ከዛ በፊት እኔና አራት አምስት ወደ ሆነ የጀመረ ፕሮግራሙን ከዛ በፊት ኢንዲቪዥዋሊ እንረዳ ነበር። ተማሪዎች ኮሌጅ የገባን በኋላ ኢንዲቪዥዋሊ ኢሴማ መጻፍ እንዳለባቸው፣ ስኮላርሽፕ ምን አፕላይ ማድረግ እንዳለባቸው እንረዳቸው ነበር። የዛኔ ፓንደሚክ ላይ ሁነ ሲዘጋ ለምን አንድ ላይ ለሰመር ብቻ ለምን አንረዳቸው የተወሰነ ወርክሻፖች ኦርጋናይዝ አድርገን እንረዳ ብለን ነበር የጀመርነው። በዛ ሰዓት ስንጀምረው በጣም ብዙ ሰው አፕላይ አደረገ። ብዙ ስንነግራቸው ያ ኤቭሪባዲ ወዝ ሃፒ ኢንትረስትድ ቱ ቢ ፓርት ኦፍ ፕሮግራም በዛ ሰዓት እንደዛ ሲሆን፣ ለምን እንደዚህ ከሆነ ለምን አንቀጥልም ይህን ፕሮግራም፣ ከዚህም በተረፈ አመቱ ሙሉ እርዳታውን እንቀጥልና የት እንደሚደርስ እሚ ብለን ነበር የጀመር ነው አሁን ከዛ ጀምረን ስንተኛ ዓመታችን ወደ አራተኛ ዓመታችን እንገኛለን። የጀመርበት ምክንያትም ቢካዝ ሁላችንም የመጀመር ፈርስት ጀነሬሽን ስቱደንቶች ነ እኔም የመጣሁት እዚህ ሃይ ስኩል ነበረ እና ሃይስኩል ትራንዚሽን በጣም ይከብዳል። ዋን ላንጎጅ ባሬር አለ፣ ካልቸራ ሾክ አለ። አካዳሚክ ላይ ራሱ ትራንዚሽን በጣም የተለየ ነው ከኢትዮጵያ። ስለዚህ እሱን ስሙስ አስ ማች አስ ፓስብል ለማድረግ ነበር ሀሳባችን። በከፍተኛ ትምህርት ውስጥ ማለፍ ለትልቅ ስኬት እና ለትልቅ ውጤት እንደሚያበቃ ሲነገር እንሰማለን። ሂደቱ የራሱ የሆኑ ውጣ ውረዶች እንዳሉ ይሰማል። ከሁለተኛ ደረጃ ትምህርት ወደ ከፍተኛ ትምህርት ወደ ዩኒቨርሲቲ፣ ወደ ኮሌጅ መሄድ የሚፈልጉ ሰዎች የሚገጥሟቸው ችግሮች ምንድን ናቸው? እስቲ ከልምዳችሁ ንገሩኝ። አመንቲ ወደ አንችል መለስ። ያው በመጀመሪያ ፕሮሰሱ ምን እንደሆነ አለማወቅ ነው። ወይም ደግሞ ከየት ንጀምር የሚለውን ነገር አለማወቅ ነው። ምክንያቱም የመጀመሪያ ስትሆን፣ ስፔሻሊ ላይክ ፋሚሊ ውስጥ አንተ የመጀመሪያ ከሆንክ እዚህ ሀገር እንዲህ ነው። ኮሌጅ ለመሄድ ፕሮሰስ የምትጀምረው ምን ማድረግ አለብን? ኬት መጀመር አለብን? የት ኮሌጆች አፕላይ ማድረግ አለብኝ? የሚሉት ከዛ ደግሞ ኮሌጅ አፕሊኬሽን ስናነሳ ደግሞ በውስጡ ብዙ ብዙ እንትን የሚሉ ነገሮች አሉ። ኤሴ መጻፍ አለ፣ አስተማሪዎችን ሪኮመንዴሽን መጠየቅ አለ። ሰው እነዚህ እነዚህ ነገሮች ኬት ጀምር፣ የት ላድርገው የሚለው ቻሌንጅንግ ይሆናል፣ አለማወቁ ማለት ነው። ለዛ ነው እኛም በዚህ ልጆችን ጋይድ ለማድረግ ስፔሻል ከዘጠነኛ ክፍል ጀምሮ ስለሆኑ ልጆች ያሉን አብረውን ሊቆዩና አስራ ሁለተኛ ክፍል ላይ ሲደርሱ ፕሮሰሱን ሊጀምሩ ሲሉ ዋን ቱ ዋን፣ ደግሞ ወርክሾፖችንም በማዘጋጀት በዛ ስቴፕ ለመርዳት ነው ሞክረው። እንግዲህ እናንተ በዘረጋችሁት መርሃ ግብር ውስጥ በርካታ ተማሪዎች ተጠቃሚ እንደሆኑ፣ በከፍተኛ ትምህርት ተቋማት ውስጥ እንደሚገኙም ሰምተናል። ከነዛ መካከል እንግዲህ አንዷ ዛሬ አብራን አለች። ኤሎን እኛ ለእኛ በዘረጋቸው ተግባራት ውስጥ በመታቀፍሽ ምን አተረብሽ በምን በምን ደረጃ ተጠቃሚ ሆንሽ በብዙ ተጠቀም ያለው ለኛ ፕሮግራም ብዙ ልቤ ውስጥ ከፍተኛ ቦታ ያለው ድርጅት ነው አማንን ፐርሰናሊ ነበር የምንታወቀው ሃይ ስኩል ከመግባት በፊት እሱ ነው ኢንቫይት አድርጎኝ መንቲ የሆንኩት ከዛ ከአመንቲ ጋር በማችንግ ፕሮሰስ ውስጥ በሜጀር ወይ በኢንትረስት አላይን የምታደረገው ሰው ነው አብረን የምንመደበው ከአመንቲ ጋር ተመሳሳይ ሳይንስ ና የሄልዝ ኢንትረስት ስለነበረን አብረን ሜንቶር የሆነች በጣም ከሚከብዳቸው ከሚከብዱት ነገር ስለ አስራ ሁለተኛ ክፍል ኮሌጅ አፕሊኬሽን ፕሮሰስ ይሄ የብቸኝነት ስሜት ነው። እኔ ብቻ ነኝ ይህንን አፕሊኬሽን የምፈጽመው አስተያየት የሚሰጠኝ ሰው ላይኖር ይችላል። የሚያግዘኝ ጥያቄ ሲኖረኝ ይረዳኛል ብዬ ማሰብ ሰው ላይ ኖር ይችላል። እና ኤሴም በመጻፍ በሆነ ብዙ ኤሴዎች ይጠይቃል ወይ ስኮላርሽፕ ቢሆንም የክላስ የትምህርት ቤቶች አፕሊኬሽን ቢሆንም ብዙ ጽሁፍ ይጠይቃል። በእሱ በጣም ፊድባክ በመስጠት በማሻሻል አግዛኛለች አመንቲ። ሌላው ደግሞ ወርክሾፖች በዚህ ፕሮግራም በሚደረጉት ስለ ተለያዩ ስኮላርሽፕ ኦፖርቱኒቲዎች ወይም እንዴት ሬዝሜ ኤድት ማድረግ እንደሚቻል በጣም ረቶኛል። ሶስተኛ ደግሞ አንዳንድ የኦፖርቹኒቲዎች ኢንተርንሽፕ ሊሆን ይችላሉ። አንድ በአስራተኛ ክፍል ያለው የኢንተርንሽፕ ኢንተርን አድርጌ ነበረ እና እንዴት ለዛ ሮል አፕላይ ማድረግ እንዳለ እንደምችል እና ሬዝሜን እንዴት እንደማዘጋጅ በጣም ረቶኝ ነበረ። አይ ቲንክ አብዛኛው ክፍተቱ የሚፈጠረው የሚመስለኝ ብቃት ሊኖር ይችላል፣ ፍላጎት ሊኖር ይችላል ግን እዛ ቦታ ላይ ለመድረስ ያሉትን እሴዎች መጽሐፍ ወይም ረዚሜን ማስተካከል ይረደኛል ብዬ ማሰቡ ሰው አልነበረም እና አንድ መጨመር ንፈልገው ደግሞ የሚያስፈራም ጊዜ ነው። ፊውቸርህ የትም የት እንደ መማር ወይ የት እንደሚሄድ ከአንድ ዓመት በኋላ የማታቀበት ጊዜ ነው። የዛን ጊዜ አብሮ ቆሞ አይ ትችላለህ፣ አንተም ሊሳካል ይችላል ብሎ ኢንከሬጅ የሚያደርግ ሰው በጣም ኢንቫሊየብል ነው በዛን ሰዓት። አማኑኤል፣ ወደ አንተ ልመለስ። ይህንን በማድረግ ሂደት ውስጥ ፈተና ጥለው ብን ነበረ ግን ተወጥናቸዋል የምትሏቸው አሁንም የሚገጥሟቸውም ካሉ ልታነሳቸው ትችላለህ። አበይት ፈተናዎች እና ተግዳሮቶች ምን ነበሩ? አንድ ቻሌንጅ ያጋጠመን እስከዛሬ ብዬ የማስበው ሁላችንም የራሳችን ታይም ኮሚትመንት ያስፈልጋል እሱን ታይም ከኑሯችን ውስጥ ሁላችን ቢዚ ላይፍ አለን። እኔ ፎር ኤግዛምፕል ነው ማስተር ፕሮግራም ውስጥ ነኝ። አመንቲም ስኩል ነበረች ነው ሁላችንም ዴዲኬት ታይም ስለምናደርግ ከዛ ወተን ለዚህ ፕሮግራም ታይም ዴዲኬት ማድረግ አንዱ እሱ ይከባድ ነው። ከዛ በተረፈ ደግሞ አንድ ነገር ችግር ብሎ የሚያጋጥምን እዚህ ላይ ተማሪዎች ከመጡ በኋላ ኢንተረስት ሆነ ይመጣሉ፣ ግን ፕሮግራም ስከጋቡ በኋላ ይህንን ስንላቸው ኢምፖርታንሱን አያዩትም። ያንግ ስለሆኑ ዶን ሲሪስ ኢምፖርታን ንሜንቶርሽፕ እኔ እዚህ ስመጣ በጣም ች አጋጥሞኝ ነበር። ቢካዝ አይ ዶንት ናው ሃው ቱ ናቪጌት ሲስተም ምን ክላስስ እንዳለብኝ አላቅም ነበረ ኮሌጅ አፕሊኬሽን ሲስተሙ አይ ዋዝ ዘ ፈርስት ዋን እንግሊዝኛ በዛቱ ላ አልችልም ነበረ። እና የተወሰኑ ሰዎች ባይረዱኝ ኖሮ አሁን ለደረስኩበት ቦታ መድረስ አልችልም ነበር። ስለዚህ ለተማሪዎች ያንግ ሆነው ያንን ኢምፖርታንስ ይንን ጋይደንስ አለማወቃቸው አንዱ እሱ ነው ችግር ብዬ የማስበው። አክቲቭ አይሆንም ቻሌንጂንግ ክላስ ለምን ደሞ ወስደው ቀላል ክላስ እያለ ብለው ወደ ነው እንደዛ ብሎ ሊያስባሉ ይችላሉ። ግን ራሳቸውን ቻሌንጅ ባደረገው ጊዜ ወደ ኮሌጅ ትራንስለሽናቸው በጣም ያቀልላቸዋል። ዩዝዋሊ ጎላችን እኛ ላይክ ተማሪዎችን የሚችሉት ደረጃ እንዲደርሱ ነው፣ ፋፕናቸው ዩኒቨርሲቲ እንዲገቡ ነው የምንፈልገው እና እዛ ደግሞ ገብተው እንዲወጡ እንፈልጋለን። መግባት ብቻ ሳይሆን እዛም ኮሌጅ ትራንዚሽኑን ኦቨርካም አርገው ሌሎች ቻለንጅ የሚመጣውም ኦቨርካም አርገው እንዲወጡ ነው የምንፈልገው እና ለዛ መሰረት ለመጣል አሁን እዚህ ሃይ ስኩል ላይ ያሉ ራሳቸውን ቻለንጅ ማድረግ አለባቸው፣ ኢንቮልቭ ማድረግ አለባቸው። ሰው ኦልሬዲ ነው ፕራክቲስ አድርገው ለዛ እንዲደርሱ ነው የሚረዳቸው እዛ ከገቡ በኋላ በራሳቸው ተማምነው እንዲወጡ ይረዳቸዋል። ስለዚህ ላይ ያንን አለማወቅ በኢምፖርታንስ ሜንቶርሺፕ አንዱ ችግር ነው እያስባለሁ። በራሳችሁ ተነሳሽነት እዚህ ያደርሳችሁታል። በርካታ ወጣቶችን ለመደገፍና ለማገዝ ችላቸዋል። ዕድሜው እንዲረዝም ውጤቱም ደግሞ የተበራከተ እንዲሆን በምን ሁኔታ ነው ትውልድ ኢትዮጵያውያንም፣ ኤርትራውያንም፣ ሌሎች ማህበረሰቦች እናንተ ሊያግዟቸው የሚችሉ አሁን እናም ኖን ፕሮፊት ለመሆን ፕሮሰስ ላይ ነን ምክንያቱም ሰፋ አድገን ስለሆነ የምናስበው አንድ በ እንዲቆም ስለማንፈልግ የተለያዩ ሰዎች የተለያዩ ቦታ ላይ ያሉ እኛን ሰፖርት ሊያደርጉን የሚችሉ በተለያየ እውቀት ያላቸው እንዲያግዙን እንፈልጋለን። ሌላው ወላጆችን እኛም እነሱም እንዴት ነው እኛም ወርክሾፖችን ለእነሱ በማዘጋጀት እነሱም ደግሞ በተለያየ እውቀት ካላቸው ይሄ ነገር ይረዳቸዋል የሚሉትን ምክንያቱም ወደፊት ብዙ ብዙ ፕላን አለ። ፈንድሬዚንግ ለማዘጋጀት ፕላን አለን ለማስቀጠል ማለት ነው። ስለዚህ ይሄንን ነገር እኔ ያደርጋለሁ ለሚሉን ሰዎች በጣም ኦፕን ለማውራት እንደዚህ እንደዚህ። ምክንያቱም አንዳንዴ ዋን ቱ ዋን ስናቃቸውና ምን ማድረግ ትችላላችሁ ብለን ስናቅ ይህን ጋ በዚህ ጋር ብታግዙን የምንለው ነገር ይኖራል። እና አሁን እንዴት ነው እያንዳንዱ ሊስት ለማድረግ ባንችልም ግን ሄልፕ እንፈልጋለን፣ ማስቀጠል እንፈልጋለን፣ ግን ብዙ ልጆችን መድረስ እንፈልጋለን። አሁን ዲኤምቪ ውስጥ ቤዝድ ብንሆንም እስ ብራደር ነው ላይክ ቨርቹዋል ስለሆነ የምናደርገው ከተለያየ ስቴት ያሉ ተማሪዎች፣ ከተለያየ ስቴት ያሉ ሜንቶሮች መሳተፍ የሚችሉበት ፕሮግራም ስለሆነ ለማስፋት ስለሆነ ሀሳባችን ወላጆችን ኮኦርዲኔት በማድረግ በፋይናንሻል ዙሪያ ለማድረግ እንዲያግዙን እንፈልጋለን። ልመለስና ከፍተኛ ትምህርት ከበቃሽ በኋላ ተመልሰሽ ደግሞ በአሁኑ ሰዓት ሌሎችን ለማገዝ እንቅስቃሴ ውስጥ እንደሆንሽ ሰምቻለሁ። እኔም ተመልሼ ከስሬ ላሉ ልጆች የመንገድ አመላካችነቱን ስራ ቀጥላለሁ። እንድት ያደረገች ምክንያቱ ምንድን ነው? ፋይዳውስ ምንድን ነው? ይህም አደረጉ ትልቁ ነገር እዚህ ቦታ ለመድረሴ የራሴ ጥረት ብቻ አይደለም። በጣም ብዙ ሰው ነው በእኔ ትምህርት ዩኒቨርስቲ ያደረገው እንትን እና እንደ ግዴታም ብዬ ነው የማስበው። ዩኒቨርስቲ የተደረገበት ሰውን እንደዚህ ሪሶርስ የተሰጠው ሰው መልሶ መስጠት ለዛ ኮሚኒቲ ግዴታ ነው ብዬ አስባለሁ። የዛ ውጤት ስለሆንኩኝ በራሴ ብቻ እዚህ አልደርስም ነበረ እና ለሌላ ሰው በእኔ ባለፈበት እና አንዳንዴ ደግሞ ካለፍኩ በኋላ ወደ ኋላ ሳስባቸው አንዳንድ የምሰጣቸውን ምክር በዛም ቦታ ሆኜ ትልቅ ችግር የመሰለኝ ነገር ወይም እኔ አልደርስበትም ብዬ የማስባው ነገሮች ለካ አሁን ይህን ያህል ትልቅ አልነበሩም እና አንድ ነገር ብነግር ለአንድ ከኔ ከኋላ ላለ ሰው አንድ አድቫይስ ብሰጥ ይህንን ሰጀስ ባረግ ብዙ ጭንቀት ብዙ አላስፈላጊ ጉዞ ሴቭ የሚያደርጉ ይመስለኛል። አልፎ ላለ ሰው ወደኋላ ሲያስብና በአሁን ሰዓት በምችለው መጠን ጊዜ እንደ ተማሪነት መጠን ጊዜ ብዙ ላይኖር ይችላል። በማገኛቸው ጊዜ ሴም ይሆናል፣ የሆነ አፕሊኬሽን መላክም ሊሆን ይችላል። በተቻለኝ መጠን ልካለው እና በጣም ደስ የሚለው የሚያበረታታውም ሌላ ሜንቶሮችን ማየት ነው ለተማሪዎቻቸው ለመንቲያቸው ኢንቨስት የሚያደርጉትን ሰዓት ሳይ ያም በጣም ኢንስፓይር ያደርገኛል። ይሄ አሁን የጀመራችሁት የእኛ ለእኛ ሜንተርስ በትምህርት ዙሪያ የማማከሩ መንገድ የማሳየቱ መርሃ ግብር ደርሰው ማየት የምትፈልጉበት ደረጃ ምን እንደሆነ አጠር አጠር እያደረጋችሁ ንገሩ። ሀሳባችን ወደፊት በጣም ብዙ ተማሪዎች መርዳት አክሮስ ዩ ኤስ እና ጅስ ዲኤቪ አመት እንዳለችው በመላው አሜሪካ በየመርዳት ነው ሀሳባችን። ከዛ በተረፈ ደግሞ ሃይስኩል ተማሪ ብቻ ያሉ ሳይሆን ምድል ስኩል ሌቭልም ወርደን እነሱንም ምረተን ወደ ሃይስኩል እንዴት ብዙ ሪሶርሶች አሉ በጣም ብዙ አፖርቹኒቲ መውሰድ የሚችሉበት አጋጣሚ ስላሉ እንዴት እነሱን ተጠቅመው ሃይስኩልም ሲገቡ እንዴት ትራንዚሽኑንም ስሞዘስ እንዲሆንላቸው ነው ሀሳባችን። ከዛ ደግሞ ላይክ እንደ ኤሎን ኮሌጅ ከገቡ በኋላም ሀሳባችን እነሱንም ኬፕ አፕ አርገን ከነሱ ጋር እንዴት ትራንዚሽን እንዴት እንደሆነ ከኮሌጅ ኤክስፔሪየንስ ተጠቅመን ከኛ ለእነሱም ሼር አርገን እንዴት የኮሌጅ ሲስተሙን ናቪጌት አድርገው ኮሌጅ ከገቡ በኋላ አካዳሚክስ በጣም ቻሌንጅ ነው። ስፔሻሊ እንዲህ ፕራይቬት ስኩልስ ከገቡ በኋላ ስለሚከብዳቸው እንዴት እዛ ገብተው ኦቨርካም ቻ የሚያጋጥሟቸውን እንዴት ኦቨርካም እንደሚችሉ የመረት ሀሳብ አለን። እኔ ትልቁ ምለው እኔ እናንተን በተገናኘበት መድረክ ላይ ያየሁት ትልቁ ጋፕ ከወላጆች ጋር ያለው ነገር ነው እና ወላጆችን ልጆቼ እንዴት ነው ረዳለው የሚለው ወይም ደግሞ እንዴት ጋይድ ማድረግ እችላለ የሚሉትን በጣም ጋፋለ። ስለዚህ ሌላ ኮላብሬሽን ከወላጆች ጋር ለወላጆች ትሬኒንግ በመስጠት ሊሆን ይችላል። እነሱም ደግሞ ያሳለፉበትን ለሌሎች ሼር ለማድረግ እሱን ከነክሽን መፍጠር እንፈልጋለን። ስለዚህ ፒያንስ ተማሪዎቹን ብቻ ሳይሆን አልፈን ደግሞ ወላጆች እንዴት ማድረግ እንችላለን። ዘጠነኛ ክፍል ተማሪ ያለኝ ግን እንዴት ነው ጋይድ ማድረግ የምችለው የሚሉትን ብዙ ሰዎች አያውቁም። እና ፎር ኢች ግሬድ አማንም እንዳለው ከሚድል ስኩል ጀምረን ምን ማድረግ እንችላለን፣ ምን ማድረግ አለብን የሚለውን ወላጆቻቸውን ኢኩፕ ለማድረግ ምክንያቱም ብዙ ጊዜ እውቀት ነው አይደለ? ከእውቀት ተነስተን ነው አንድን ነገር ስናውቅ ለማድረግ ቀላል ይሆነልናል። ከእኛም ስህተት በመማር እኛም ያሳለፍንበትን ሼር በማድረግ ከወላጆች ጋር ያለንን ኮላቦሬሽን በደንብ አጥብቀን መስራት እንፈልጋለን። በጣም አመሰግናለሁ። አማንኤል አመንቲና ኤሎን እኛ ለእኛ የተሰኘውን ትውልድ ኢትዮጵያንና ኤርትራውያን ተማሪዎችን ለከፍተኛ ውጤት ለማብቃት በማማከር ዙሪያ ስለሚንቀሳቀሰው መርሃ ግብር ስለነገራችሁን፣ ስላጋራችሁን ሀሳብ ሁሉ በጣም አመስጋኝ ነኝ። መልካሙን ሁሉ ልግጠማችሁ። በርቱ። እኛም እናመሰግናለን። በየዓመቱ በሚያዝያ ወር የሚከበረውን የዓለም ኦቲዝም ግንዛቤ ማስጨበጫ ወርን ምክንያት በማድረግ የዩናይትድ ስቴትሱ ፕሬዚደንት ጆ ባይደን የጎርጎሳውያኑ መጋቢት ሁለት ቀን የዓለም ኦቲዝን አክሴፕተንስ ኦቲዝምን የመቀበልና የመገንዘብ ቀን ሆኖ እንዲታሰብ ማጽደቃቸውን ዋይት ሀውስ ከሰሞኑ አስታውቋል። በዓለም ላይ የግንዛቤ ጥረት ካለባቸው የጤና እክሎች መካከል አንዱ ኦቲዝም ነው። ኤደን ገረመው ወሩን ምክንያት በማድረግ በቴክሳስ ግዛት ዳላስ ከተማ የህፃናት ሐኪምና የህፃናት ልብ ህክምና ስፔሻሊስት የሆኑት ዶክተር ውብሸት ላቀውን በተያያዥ ጉዳዮች ላይ አነጋግራቸዋለች። በመቀጠል ይሰማል። ወርሃ ሚያዚያ ከጎርጎሮሳያኑ 1970 አንስቶ ዓለም አቀፍ የኦቲዝም ግንዛቤ ማስጨበጫ ወር ተሰኝታ ተሰይማለች። ኦቲዝም የነርቭ ስርዓት መዛባት ችግር ሲሆን እሱን ተከትለው የሚመጡ የባህሪ ትምህርት፣ መረዳትና የተለያዩ ማህበራዊ መስተጋብር ችግሮች የሚያመላክት የጤና እክል ነው። ኦቲዝም ወይም ኦቲዝም ስፔክትረምም የተለያዩ ደረጃዎች አመላካች መሆኑን በዩናይትድ ስቴትስ ቴክሳስ ግዛት ዳላስ ከተማ ውስጥ በህጻናት ህክምና በተለይም በህጻናት የልብ ህክምና ባለሙያ የሆኑት ዶክተር ውብሸት ላቀው ይናገራል ይችላሉ በአንድ አይነት ክራይቴሪያ ወይም ደግሞ በአንድ አይነት መለኪያ በሽታውን ዳያግኖስ ማድረግ አንችልም። ነው አንዳንዶቹ ኦቲዝም ያለባቸው ልጆች ምንም ከሌላው ልጅ ጋር አይተሽ መለየት ይከብድሽ ይሆናል ያንን ኦቲዝም ዳያግኖስ ማድረጊያውን ክራይቴሪያ ተጠቅመሽ በደንብ አስተውለሽ አይተሽ ካልሆነ በስተቀር እና ልጆቹ በጣም ፋንክሽናል ናቸው። ትምህርት ይማራሉ። በጣም ጎበዝ ናቸው፣ ትምህርት ላይ ሜቢ በጣም ከሩቅ ለሚያየው ሰው የማይታይ ትንሽ የማህበራዊ ኢንተራክሽን ላይ ሶሻል ኢንተራክሽን ላይ ችግር ይኖርባቸዋል። ስፒች ላይ ችግር ይኖርባቸው ይሆናል። ደግሞ በጣም ብሶ ደግሞ በጣም ሶሻል ኢንተራክሽናቸው በጣም ደካማ የሆነ ስፒች እና የንግግር ችሎታቸው በጣም አናሳ የሆነ እና በጣም ደግሞ በዚህ ችግሩ የተጠቁ አሉ። በጣም እና ብዙ ሰፖርት የሚፈልጉና ከዚህ ስለሆነ ነው ስፔክትረም የምንለው። በቀላሉ ለማስረዛ እንድትሰሉ ወባ ያመመው ሰው ትኩሳት ይኖረዋል፣ ራሱን ያመዋል። ግልጽ ነው። በጣም ክሊር ነው። ወባመመው መመው ስትይ ብዙ ርቀት አትጅም። ይሄኛው ግን የተለያየ አይነት የተለያየ አይነት ሲቪሪቲ ያለው ስለሆነ ስፔክትረም እንለዋለን። እና በአንደኛው ጥግ በጣም ደህና ናቸው ልጆቹ፣ በጣም ሚኒማል ሰፖርት ነው የሚፈልጉት። በሌላኛው ደግሞ በጣም የታመሙ ናቸው፣ ብዙ ድጋፍ ያስፈልጋቸዋል፣ ብዙ ሰርቪስ ያስፈልጋቸዋል። ለዚያ ነው ስፔክትረም ብለን የምንጠራው። የጤና ባለሙያዎች ብዙዎች፣ በተለይም በታዳጊ ሀገር ያሉ ሰዎች ስለተለያዩ የነርቭ እና የእድገት በ በሽታዎችና ጉዳቶች በቂ ግንዛቤ የላቸውም፣ የሚሉ ሲሆን ዶክተሩ ብሸት ለአብነት ኦቲዝም ከዳውን ሲንድሮም ጋር ያለውን አንድነትና ልዩነት አብራርተዋል። ኦቲዝም እና ዳውን ሲንድሮም ልጆቹ የእድገት ደረጃቸው ከእድሜያቸው ጋር እንዳይመጣጠን በማድረግ እና የተለያየ ባህሪ ነክ ችግር ስለሚያመጡ ብዙ ሰው ያመሳስላቸዋል። ነገር ግን ዳውን ሲንድሮም የክሮሞዞማል አብኖርማሊቲ ነው። በሀያ አንደኛዋ ክሮሞዞም ላይ ተጨማሪ የክሮሞዞም ኮፒ ስላለው የሚመጣ በሽታ ነው እና ልጆቹ ላይ ከላይ እስከታች ድረስ የተለያየ ፊዚካል ማኒፌስቴሽን አለው። የፊታቸው ቅርጽ የተለየ ነው። የአፍንጫቸው፣ የዓይናቸው፣ የጆሯቸው አቀማመጥ የጉሮሯቸው፣ ወረድ ብለሽ ደግሞ አንዳንድ ጊዜ የልብ ህመም ይኖራቸዋል እና የተለያየ አይነት ፊዚካል ማኒፌስቴሽን አለው። ይሄ መስል ቶናቸው በጣም የላላ ነው። እና በእንደዚህ አይነት መልኩ የሚገለጽ ነው። ግን ኦቲዝም ስፔክትረም ዲስኦርደር ወይም ኦቲዝም ያላቸው ልጆች ኔሴሰርሊ ፊዚካል ማኒፌስቴሽን የላቸውም። በአካል የሚታይ ከሌላው ልጅ የተለየ ይሄ ልጅ ኦቲዝም አለበት ምትዩ የምንለው ምልክት የላቸውም። በዩናይትድ ስቴትስ አምስት ነጥብ አራት ሚሊዮን ኦቲዝም ያለባቸው ሰዎች የሚገኙ ሲሆን በኢትዮጵያም በአውሮፓውያኑ ሁለት ሺ አስራ ሰባት የታተመ ስፕሪንገር ሊንክ የተሰኘ የጤና መጽሔት ከግማሽ ሚሊዮን በላይ የሚሆኑ ህጻናት እና አዋቂዎች ኦቲዝም እንዳለባቸው አመላክቷል። ከኢትዮጵያ የጤና ስርዓት ርቅ ያለው ያሉት ዶክተሩ ውብሸትም ኦቲዝምና መሰል ችግሮች ያለባቸው ህጻናትና ወላጆቻቸውን ለመደገፍ መደረግ ይገባቸዋል ብለው የሚያምኗቸውን ባለሙያዊ ምክሮች ለግሰዋል። ኦቲዝም ያላቸውን ኢትዮጵያ ያሉትን ህፃናት የሚገባውን ሰርቪስ አግኝተው እንዲያድጉ እና እንደ ዜጋ እንደ ልጆች ሚት ማድረግ ያለባቸውን ዲቨሎፕመንታል ማይልስቶን እና ፕሮዳክቲቪቲ እንዲደርሱ የጤና ስርዓቱ ራሱ እነዚህን ልጆች ኢንክሉድ ማድረግ ይገባዋል። ከመጀመሪያ ከጤና ባለሙያዎቹ የተለየ አቴንሽን ያስፈልገዋል። ለተለያዩ ኢንትረስት ለሆኑ ባለሙያዎች እና የሙያ ማህበራት ወይም ደግሞ ግለሰቦች መጥተው የለበትም። እንደ ጤና ስርዓት፣ የጤና ጥበቃ ሚኒስቴርም ሆነ ሌሎች የሚመለከታቸው አካላት እንደዚህ አይነቱን ነገሮች አስበውበት ዲፓርትመንት ከፍተው የጤና ተቋሞቻችን ስክሪን ማድረግ የሚችሉበትን ቱል ዲቨሎፕ ማድረግ አለብን። ብዙ ሰው ዳያግኖስ ስናደርግ ሰርቪሱንም ለማቀናጀት ብዙ አጋጣሚ ይኖረናል እና ጤና ባለሙያዎች፣ የጤና ተቋማት፣ የሚዲያ ባለሙያዎች እነዚህ ሁሉ ህብረተሰቡን ይሄን እውቀት እንዲይዝ እያደረጉት ሲሄዱ በዚያ በዚህ በሽታ ላይ ያለው ኢንቨስትመንትም እየተሻሻለ ይሄዳል። እንደዚህ ስፔች ቴራፒ ክሊኒኮች ይከፈታሉ። ሶሻል እና ብሄቪራል ቴራፒ ክሊኒኮች ሰርቪሶች ይጀመራሉ እና እንደዚህ አይነት ነገሮች እየተስፋፉ ይሄዳሉ። ግን መጀመር ያለበት የጤና ስርዓቱን ከሚቆጣጠረው ተቋም መሆን አለበት ባይነኝ እኔ። እንግዲህ ሌሎች ደግሞ የተለያየ ሀሳብ ይኖራቸዋል። የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን በጎርጎሮሲያኑ ሚያዝያ ሁለት ሁለት ሺ ሀያ አራት በየአመቱ የዓለም ኦቲዝምን የመረዳትና የመቀበል ቀን እንዲሆን ማጽደቃቸውን ዋይትሃውስ አስታውቋል። ከአሜሪካ ድምፅ ለተጠናቀረው ዘገባ አደን ገረመው ከዋሽንግተን ዲሲ ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ በመቀጠል ደግሞ ኤደን ገረመው በትምህርት ቤት እኩያዎቻቸው አካላዊና መንፈሳዊ ጥቃት የሚደርስባቸውን ታዳጊዎች በራስ መተማመን ለጨም ለመጨመር ስለተዘረጋው ልዩ ተግባር ትነግረናለች። ዌስሊ አልፎንሶ ቦስች በማህበረሰቡ አዳራሾችና በተለያዩ ትምህርት ቤቶች ውስጥ በሳምንት አምስት መቶ ለሚደርሱ ሕፃናት የዳንስ ስልጠና ይሰጣል። የዌስሊ ትምህርት ቤት ሪቤል ዳንስ አካዳሚ ይሰኛል። ዌስሊ እሱም ራሱ አዳጊ በነበረበት ወቅት የማበጥ ወይም ቡሌ የተሰኘ የማንጓጠጥና ባስ ብሎም የአካል ጥቃት ሰለባ በመሆኑ አንደኛው የዳንስ ክፍለ ጊዜ ስያሜው ከማበጥ ነጻ ይሰኛል። he just hit me like oh bama he didn't just smack me for no reason <laughs> እና ሌሎቹም ሰዎች ቀልድ ነው ብለው ይስቁ ነበር። ዌስሊ ላይ ይህን መሰል ጫና ያደርስበት የነበረው የደቡብ አፍሪካ የቡድን ጸብ ውስጥ የሚካፈል ግለሰብ ነበር። ዌስሊ አሁን የዳንስ ክፍለ ጊዜውን የሚሰጠው የቡድን ጸቦች ባሉባቸው ቦንቲ ሂል ዌል በተሰኘው አካባቢ በሚገኝ የማህበረሰብ ማዕከል ውስጥ ነው። ዌስሊ በድጋሚ ሰዎችን የሚያበረታቱ እንቅስቃሴዎች ነው የምናደርገው። እኔ ጠንካራ ነኝ የሚሉ እንደሚመስለኝ ልጆች አንድ ላይ ሆነው ሲደሰቱ ማየት የሚያዝናና ነገር ነው። የትምህርት ቤት አላማም ያ ይመስለኛል። ዌስሊ አንዳንዶቹን ተማሪዎቹን ይዞ በኬፕታውን የሚገኝ አመታዊ ትዕይንተ ህዝብ ላይ የዳንስ ተሳታፊ ይሆናል። ይሄ ትዕይንት በሪዮ ደ ጀነሮ ካለው ትዕይንተ ህዝብ ጋር ተመሳሳይ ነው። አብዛኛውን ጊዜም ከዝቅተኛ የኑሮ ደረጃ የመጡ ማህበረሰቦች ብቃትና ክህሎትም ይታይበታል። የ15 ዓመቷ ዚያ ሞራ ቦትና መይ ከተማሪዎቹ መካከል አንዷ ናት። ዳንስ በህይወቴና በድገቴ ላይ ትልቅ ተጽዕኖ አሳድሯል። ከቤት ውስጥም ከቤት ውጭም ብዙ ነገሮች አሳልፊያለሁ። በአካባቢያችን የወጣት ልጃገረዶች እርግዝናን እንዲሁም ታዳጊ ወንዶች በመሳሪያ ተመተው ጉዳት ሲደርስባቸው አይተናል። የመንግስታቱ ድርጅት ቡሊ በሚሰኘው የማበጠ ችግር ዙሪያ ግንዛቤ ለማስጨበጥ መርሃ ግብር ቀርጾ ይንቀሳቀሳል። አንድ ራኔ ሰርካን በመንግስታቱ ድርጅት የህፃናት ፈንድ ውስጥ የህጻናት ደህንነት ባለሙያ ናቸው። ማበጥ በልጆች ማንነት ላይ ገና በለጋ ዕድሜ በኋላም ደግሞ በቀሪ ህይወታቸው ላይ ከባድና የሚቆይ ችግር ያስከትላል። ነገር ግን ጉዳቱ እምብዛም ዘላቂ ነው ተብሎ አይታሰብም። የመጀመሪያው ነገር የስሜትና የአእምሮ ጉዳት መኖሩ ነው። በትምህርት ቤት የሚንጓጠጡ ልጆች እጅግ ዝቅተኛ የሆነ በራስ መተማመን ያላቸው። እንድራኒ የመንግስታቱ ድርጅት የህጻናት ፈንድ ዩኒሴፍ በዚህ ዙሪያ የሚሰሩ ተቋማትንም ይደግፋል ይላሉ። አንደኛው የመንግስታቱ ድርጅት የህፃናት ፈንድ ያዘጋጀው የወላጆች ሰነድ ነው። እዛ ላይ ቡሊ የምንለው የማበጥ ልጆችን የማንቋጠጥና አካላዊ ጥቃት የማድረስ ተግባር ምን እንደሆነና እንዴት ማስቆም እንደሚቻል ሰፍሯል። ይህ ህፃናቱ እራሳቸውን እንዴት ከዚህ መሰል ድርጊት ሊያመልጡ እንደሚችሉም አስፍሯል። ዌስሊ የዳንስ ትምህርት ቤቱን በማሳደግ እጅግ ብዙ አዳጊ ወጣቶች ችግራቸውን በይፋ ደፍረው እንዲያወሩ የማድረግ ደስታን የመፍጠርና ደህንነቱ የተጠበቀ ስፍራ የማመቻቸት ሀሳብ አለሁ። ጆሽዋ ሊብራንት የዳንስ ተማሪ ናት። ዳንስ ከቻልክ የሚገርም ነገር ነው። ስሜትህን በሙሉ ልትወጣበት ትችላለህ። ነገር ግን በጸብ በጭቅጭቅ ወይም በሚጎዳ ነገር ሳይሆን በዳንስ እንቅስቃሴ ነው። ለኬቲ ሾርትስ ዘገባ ኤደን ገረመው ዋሽንግተን ዲሲ ጋቢና፣ ቪኦኤ ከአሜሪካ ድምፅ ነው እየተደመጠ የሚገኘው። እንግዲህ ወልዴ ይህ የእሳተ ገሞራትን በአገልግሎት ስለሚሰጠው ቴክኖሎጂ ሊያስተዋውቀን ተዘጋጅተዋል። ወደ ዘገባው እንሻገር። በአላስካ ለረጅም ጊዜ አንቀላፍቶ የነበረ እሳተ ገሞራ ባለፈው ዓመት የመንቀሳቀስ ምልክት ሲያሳይ የመስኩ ባለሙያዎች አዲስ ቴክኖሎጂን በመጠቀም በርካታ መረጃዎችን በፍጥነት ለመተንተን ችለዋል። የአላስካ ዩኒቨርሲቲው ራኒ ግራንፐንቲን የቡድኑ አባል ናቸው። ምን እየሆነ እንዳለ ማንም ያውቅም ነበር። በሁለት ቀናት ውስጥ የስምንት ዓመታት መረጃን መተንተን ችለናል። ይህ ከዚህ ቀደም ሳምንታትን ወይም ወራትን ይወስድ ነበር። አብዛኞቹ የእሳተ ገሞራ ጥናቶች ሳተላይትን በመጠቀም በእሳተ ገሞራ አካባቢው የሚገኘውን መሬት እንቅስቃሴ ይከታተላሉ። ከዛም መረጃው ወደ ቋት ይገባና ከቋቱ እየተወሰደ ወይም ዳውንሎድ እየተደረገ ይተነተናል። መረጃው እጅግ ብዛት ስላለው ከቋቱ እየወሰዱ መተንተኑ ጊዜ ሊወስድ ይችላል። አዲሱ ዘዴ እሳተ ገሞራን የሚከታተሉ ባለሙያዎች መረጃውን ክላውድ ላይ በማደራጀትና በመተንተን ጊዜን መቆጠብና ፍንዳታው የሚከሰቱበትን ጊዜ በፍጥነት ለመወሰን ይረዳል። ይህ ዘዴ በተለይም ለአላስካ ጠቃሚ እንደሆነ የከርሰ ምድር ባለሙያው ማክስ ኤንደርስ ይናገራሉ። በዚህ ቴክኖሎጂ መስክ በብዙ መልኩ እየመራን ነው። መከታተል ያለብን በርካታ የእሳተ ገሞራዎች አሉ። ሰዎች ከመላው ዓለም የእሳተ ገሞራ ጥናት ለማድረግ ወደ አላስካ ይመጣሉ፣ ምክንያቱም በመፈንዳት ላይ ያሉ በርካታ እሳተ ገሞራዎች አሉ። ክላውድን በመጠቀም የሚደረግ የእሳተ ገሞራ መረጃ ትንተና ሰዎችን ከአደጋ እንደሚጠብቅ ሌላው የክርሰ ምድር ባለሙያ ማይክል ፖላንድ ያክላሉ። ይህ ልክ እንደ ዓለም አቀፍ የመቆጣጠሪያ ጣቢያ ሊያገለግል ይችላል። የተተነተኑ መረጃዎችን በወቅቱ በማሰራጨት ሁሉም አካላት እኩል መረጃ እንዲያገኙ ያስችላል። ይህ አዲስ ዘዴ በአላስካ የእሳተ ገሞራ መከታተያ ጣቢያ ያሉ ባለሙያዎች የመፈንዳት ምልክት አሳይቶ የነበረው እና በማውንት ኤጅኩምብ የነበረ እሳተ ገሞራ ለጊዜው አሳሳቢ ስጋት እንዳልደቀነ ድምዳሜ ላይ እንዲደርሱ አስችሏል። ነገር ግን እንቅስቃሴውን ለመከታተልና ከምድር ስር ስላለው ሁኔታ መረጃ እንዲያቀብላቸው በተራራው ላይ መሳሪያ ተክለዋል። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ።